አምባሳደር ፍስሀ አስክዶም እንደሚታወቀው ለረጅም አመታት በተባበሩት መንግስታት ድርጅት ኢትዮጵያ አምባሳደር ሆነው አገልግለዋል። እንደዚሁም በተለያዩ አገራት በዲፕሎማሲው መስክ አገራዊ ኢትዮጵያን አገልግለዋል። አሁን ኢትዮጵያ ውስጥ ያሉትን ወቅታዊ ጉዳዮች በጥቅሉ በመጀመሪያ በምን መልኩ ይመለከቱታል? በተለይ ያለፉት ሁለት አመት ተኩል የለውጥ ጊዜ ሂደቶችን በጣም አመሰግናለሁ አቶ ካሳሁን ለዚህ እድል አመሰግናለሁ። እንዳልከው እኔ የኢትዮጵያን ፖለቲካ ከወጣትነት እድሜ ጀምሮ በተማሪ እንቅስቃሴ ከዛም ቅርና መንግስትን ባገለገልኩባቸው ብዙ አመታት በደርግ ዘመነ መንግስት እንዲሆን እንደዚህ አይነት ሁኔታ ኢትዮጵያ ያየሁበት መነጽር አልነበረኝም። አገሪቱ የዛሬ ሁለት አመት ተኩል ሶስት አመት ስልጣን ላይ የነበረው የኢህአደግ መንግስት ሀያ ሰባት አመት እንደዚሁ ሀገርን ሲያስተዳድር ከቆየ በኋላ ብዙ ጥሩ ስራዎች ሰርቶ በዛው ልክ ደግሞ ክፍተቶች ስለነበሩ ምን ማሻሻል አለብን ብሎ ሕዝቡም ከፊ ተነሳስቶ የልማቱን ያህል ዲሞክራሲውንም እንዲያርግ ሌላውም ሌላውም እራሳችሁን ሪፎርም አድርጋችሁ አስተዳድሩልን ካለ በኋላ ፓርቲው ባልተጠበቀ ሁኔታ ፈራርሶ፣ አሁን ሀገራችን ያለችበት ሁኔታ በብዙ የፖለቲካ ሊቃውንት እና ዓለም አቀፍ ታዛቢዎች በሀገሪቱ ታሪክ ውስጥ ታይቶ የማይታወቅ ሁኔታ ተከስቷል። መንግስት መውደቅ መነሳት ያለ ነው፣ በተለይ በእንደኛ አይነቱ ሀገር ዲሞክራሲያዊ ስርዓት በደንብ ባልተገነባበት። ነገር ግን አሁን የሚያስጋን ያለ ይህች ሀገራችን እንደ ኢትዮጵያ ጣፈንተዋ ምን ይመስላል የሚለው አጠያያቂ ደረጃ ላይ ደርሱ። በአጭሩ የችግሩ ስፋትና ጥልቀት የሰብአዊ ሁኔታ ሰዎች እንደ ሰዎች መኖር የማይችሉበት በጣም በጣም ወደ የዘቀጠ የእርስ በርስ መናቆር ይደርስ ደርሰናል። የአሁን ያለው የአዲስ አበባ መንግስት ስልጣን ከተያዘ ጀምሮ ሀገሪቱ የምትታወቀው በዚህ በመጥፎ ሁኔታዎች ነው ያለችው በሰዎች መፈናቀል፣ ግድያ፣ ሞት፣ አሁን ደግሞ ከነጭራሹ አንድ ክልል የተሟላ ጦርነት ተከፍቶበት ሕዝብ እያለቀ ነው እና በአጭሩ ሀገራችን በጣም በጣም አሳሳቢ በሆነ ደረጃ ላይ ነው። እንደ ገለጹት ከደርግ ጊዜ ጀምሮ በተለይም ከልጅነት ጊዜ ጀምሮ እስካሁን እስከ ጡረታ ዕድሜው ድረስ ኢትዮጵያን ፖለቲካ በቅርብ ተከታትለዋል። በከፍተኛ ደረጃም ከአገር ውስጥ ፖለቲካም አልፎ ዓለም አቀፍ ጉዳዮችን መረዳት አቅም አሎት። አሁን እንደ ገለጹት ባለፉት ሁለት አመት ተኩል የነበሩት ጊዜያት ባለፉት ሀያ ሰባት አመታት ከነበሩት ጊዜያት የከፋ ነው የሚል አተያየት ነው ያሉት። ከሆነስ ሁለቱን በምን መልክ ነው የሚያነጻጽሩት ከጭብት አኳያ እጅግ የተለየ ሁኔታን ያጋጠማል። እንዳልኩ የደርግ ኢሰፓ መንግስት ተገስሶ ኢህአዴግ አዲስ አበባ ሲገባ ብዙ ስጋቶች ነበሩ። እንደምታውቀው ከአስራ ስድስት አስራ ሰባት በላይ የታጠቁ የተለያየ ፕሮግራም ያላቸው ብዙዎቹም በዝች ኢትዮጵያ ከምትባል ሀገር ጋር መኖሪያ አንፈልግም ብለው ያነሱ አሁን የኤርትራ መንግስት የሆነው ያኔ ህዝባው ግንባርም ሌሎችም በጣም በጣም ትልቅ ችግር ነበር። የሚል ትበታተናለች እንደው ትላልቅ ሀገሮች ሳይቀሩ ኢትዮጵያ የዩጎዝላቪያ እጣ ፈንታ ያጋጥመታል ወይም ደግሞ መንግስት አልባ ሆና ስትተራምስ እየተራመሸች እንደ ሶማሊያ ልትቀጥል ትችላለች የሚሉ ብዙ መላምቶች ነበር። ያ ከመሬት ተነስቶ አይደለም የነበረው ሀገሪቱ ሁኔታ አለ። በዛን ጊዜ በምነበረው የፖለቲካ ብስለት አመራር ሁሉንም አካትቶ የሽግግር መንግስትና ቻርተር ተቋቁሞ ያንን ሁኔታ ልንዘልቀዎች አሉ። ከዛ በኋላ ምንድን የሆነ በሀያ ሰባት አመት ሀገሪቱ በብዙ መመዘኛዎች ስኬታማ ነበር። ለምሳሌ በልማት በኩል በመሰረተ ልማት ይሁን፣ በሌሎች ኢትዮጵያ በአፍሪካ ውስጥ ተወዳዳሪ የሌለውን ነገር ያሳየ በዓለም አቀፍ ደረጃ ከፍተኛ ቦታ ላይ ደርሳ ነበር። በውስጥ ሰላምን እንዲሁ በተነጣጣል የጎረቤት ሰላምን በማስጠበቅ በዓለም አቀፍ ደረጃ እስከ ዛን ጊዜ ድረስ በዓለም ሁለተኛ ሶስተኛ ደርሳ ነበር ሰላም በማስ በሌላ በኩል ደግሞ ብዙ ውስጣዊ ችግሮች ነበሩ። የመልካም አስተዳደር፣ የጦር ልማቱ ለሁሉም በተመጣጣኝ በኩል አለመዳረሱ ሀብታሙ በጣም ሀብታም እየሆነ የተወሰነ ህብረተሰብ ክፍል ደግሞ ወደ ድህነት እየወረደ ያልተመጣጠነ እድገት ይታያል የሚል መንግስቱና ገዢ ፓርቲ ካስቀመጠ አሰራር ውጭ ሁኔታዎች ተከሰቱ። ኢትዮጵያ ያላትን የፌዴራል ስርዓት ጀማሪ ስለሆነች በሚፈለገው መልኳል እነዚህ በክልል ደረጃ የተቋቋሙት የፌዴራል መንግስታት በብዙ መልኩ ስልጣናቸውን የሚገፋ ማዕከላዊ ክምና መንግስት እየጠነከረ ሄደዋል የሚል ስሜት ተፈጠረ። አልፎ አልፎም በእውነት በሀቅ እንደዚህ ይታይ ነበር። ያ ሁሉ ግን ምንድን ነው ማሻሻል ይቻላል ነው። እነዛ በሙሉ ያልኩህን ጥሩ ነገሮች በአንድ በኩል ተቀምጠው አሉ፣ የሚባሉት እጥረቶች ደግሞ በአንድ በኩል ተራይዘው። ወጣቶች ጥያቄ ስላነሱ የስራ ጉዳይ፣ ብዙ የተማሩ ሰዎችን ስራ ስላጡ፣ ይህንን የተሻለውን ሁኔታ ይከሰታል፣ ጥሩውን ይዘን መጥፎውን አሻሽለን ወደ ተሻለ ማማ እንደርሳለን የሚል ነው። የዛሬ ሁለት ዓመት ተኩል ሪፎርም የተጀመረ ምንድን የሆነው በዚህ መልኩ አገሪቱን ይመራሉ የተባሉ ሰዎች ሌላ አጀንዳ ይዘው መጡ። የሰራ ፖለቲካ ከማናቸውም በኢትዮጵያ ታሪክ ውስጥ ኢዝን በነገሳት እና በፊደሎቹ ዘመን ያልነበረ ሴራና ተንኮል፣ በሌላ በኩል ደግሞ የነበሩትን የሀገሪቱ ችግሮችና እጥረቶች ለፖለቲካ ፉጀታ ተብሎ በአንድ ድርጅት ወይም በአንድ ብሔር ላይ ማሳከት ከዛ በኋላ እንደምታየው ያልተቋጩ ጉዳዮችን መስመሪያ ዘዞ ማስከተል ሲቻል ያለፍነውን ነገር አሁን ወደኋላ እየተመለስ ነው። ምንድን ነው ያለፍነው ነገር? ኢትዮጵያ በጣም ብዙ ብሔር ብሔረሰቦች፣ ብዙ ቋንቋዎች፣ ብዙ ሃይማኖቶች እና ባህሎች ያሏታል እና እንደ ሀገር ልትቀጥል ከሆነ፣ ዲሞክራሲያዊ ስርዓት ልትመሰርት ከሆነ፣ ዲሞክራሲ ሊያብብ ከሆነ ብዙሀነትን ማስተናገድ አለባት። በአንድ ጃኬት ሁላችሁንም ግብ መለጥ መባል የለበት። ይህንን ማድረግ ይቻላል። ይህንን ደግሞ እንደ ችግር ሳይሆን እንደ ፀጋ መቀበል ትችላለን የሚል መሰረታዊ የሆነ የፖለቲካ አመለካከት ነበር። በሌላው ጫፍ ደግሞ ይህንን ሀገር ያፈርሳል፣ ኢትዮጵያ ብቻ ብለን ማስከተል አለብን፣ የተማከለ በጣም ጠንካራ የሆነ ማዕከላዊ መንግስት መመስረት አለብን። ቋንቋዎች ሲበዙ ችግሮች ናቸው፣ ባህል ሲበዛ ችግር ነው፣ አንድ ወይም ሁለቱ ቋንቋ ተቀብለን መቀጠል እንችላለን የሚል ሮ በንጉሱ ጊዜ ጀምሮ የነበረውን ትርክት እንደገና ግርሽቶ ወጣ። ይህንን በትክክለኛው መንገድ መስፋት አቅቶት ቅድም ያልኩ ተቆጥረው የታዩትን ጥሩ ነገሮች በአንድ በኩል ይዘ ቢያንስ ቢያንስ ችግሮች ቢኖሩትን ኢትዮጵያ ውስጥ መንቀሳቀስ መስራት የሚችል ነበር። በሁለት አሀዝ የሚያድግ ነበረ። በሰላማ የምትታወቅ አገር ሆንን ነበረ የውስጠት ችግራችን እንዳለ በሰላም መፍታት ችል ነው። አሁን ይህንንም ስርዓት ማስኬድ የማይችሉ ሌላ አጀንዳ ያላቸው ትንሽ ቆይቶ ደግሞ ከቁጥራቸው ውጭ በሄድ አይዲዮሎጂ የለም ዝም ብሎ በአንዳንድ ሰዎች መንፈሳዊ ስብከት እና የግለ ሰብ ምንድን ነው የምችለው ሁኔታ ተከስቶ ሀገራችን በከባድ ተጠናቶ አሁን ያለው ሁኔታ በጣም የሚያስብ ነገር ትንሽ እድል አለ። አሁን እንደው ኦፖርቹኒቲው ጨርሶ አልተዘጋም። ነገር ግን በእያንዳንዷ ቀን ይቺ አገር ሀገር እንደ ሀገር የምትከተልበት ሁኔታ እያዘቀዘቀ ነው የሚሄደው። ያለ ምክንያቱ ህዝቦች እያለቁ ናቸው። አሁን እንዳነሱት በእርግጥ ሁከቶች አገሪቷ ውስጥ መከሰታቸው በተለያዩ ስፍራዎች በኦሮሚያ ክልል፣ በሶማሌ ክልል፣ በአፋር እንደዚሁም በትግራይ በቤንሻንጉል ጉምዝ በቅርቡም እንደሰማ ነው የማይካድራ ጭፍጨፋ እንደዚሁ አለ። እስካሁን ተጠያቂዎች የተፈረጁበት አለ ከአንድ የፖለቲካ ድርጅት ጋር በማያያዝ ከዛ አልፎ ዋነኛው በትግራይ ክልል መንግስትና የፌዴራል መንግስት መካከል እስከ ወታደራዊ ግጭት ተደርሷል። እንደሚያውቁት ህወሓትም መቀሌ ሌል ለቆ ወጥቷል። በተለያዩ ቦታዎች ተበታትነው ነው የሚገኙት ያሉት ለሀገሪቷም አስጊ የሆነ ሁኔታ ነው ሲሉ ነገሮችን ገልጸዋል። እንደዚህ ሁሉ ካሉት ፈተናዎች ውስጥ እርሶ አንድ ተሞክሮ እንዳለው ቀርበው የኢትዮጵያ ፖለቲካ ተመልካች እንደዚሁም ደግሞ ተዋናይም ነበሩ። በእርግጥ በዲፕሎማሲው ዘርፍ አሁን ከተደረሰበት ችግር መውጫዎቹ መንገዶች ምንድን ናቸው? አሁንም ኦፖርቹኒቲ ያለ አልተዘጋም እድሎች አሉ ብለዋል። እነዚያ እድሎች ምንድን ናቸው በምን መልክ ነው እንደገና ሰላም መረጋጋት መጥቶ ከዛ ወደ ልማትና እድገት ኢትዮጵያ መሻገር የምትችለው ብለው ይላሉ። አሁንም እድል አለ ምል ጭራሽ ተስፋ ቆርጦ ይቺ ሀገር እንደ ሀገር መቀጠል አትችልም ብሎ እጅን አጣጥፎ መቀመጥ ለእኔ ለአንድ በዚህ ጉዳይ ላይ እድሜ ሙሉ የጨረስኩ ሰውዬ ስላልተመቸኝ፣ ብዙዎቹ እድልም ተሟጥቷል ሊሉ ይችላሉ። ምንድን ነው የሆነው ላለፉት ሁለት ዓመት ተኩል ከትግራይ በስተቀር በሌሎች አካባቢዎች ያልተፈጸመ በደልና ግፍ የለም። ኦሮሚያ ክልል፣ ደቡብ ክልል፣ ብዙ ችግሮች ብዙ ስቃዮች ተከሰቱ። በመጨረሻ ትግራይ ላይ የተከሰተው የተከሰተው ጦርነት ምንድን ነው? የትግራይ ክልል ለሁለት ዓመት ተኩል እኔ ነዋሪ ነኝ። መቀሌ ነው የምኖረው። በተነጻጻሪ ሲታዩ ኢትዮጵያ ውስጥ እንደዚህ አይነት ክልል ለብቻው እንዴት በዚህ ሆነ ብለ እስኪገርም ድረስ ሰላም ነበረ። የክልሉ መንግስትም ቅድም ያልኩህን የሀያ ሰባት አመቱን ሁኔታ በደንብ አስቀምጦ ህዝብን እንክሳለን ብሎ በኢህአዴግ ስም የተቃለ ገቡበት ለክልሉ ደግሞ በዛ ልክ ሄዶ ወደ ስራ ገብቶ ድርጅቱ እና ህዝቡ ከዛ በኋላም የተመረጠው መንግስት ከህዝብ ጋር በቅርብ ሆኖ ከፍተኛ የሚባሉ የልማት ስራዎችን ሲሰራ ነበር። የመልካም አስተዳደሮች ሪፎርሞችን ሲሰራ ነበር። እኔ በዛ ደረጃ ነ ጡረታ ወጥቼ መቀደስ በዚህ ሁኔታ ላይ እጅ ማስገባት አለበት ብዬ መንግስትን ሳማክር ነበር ምሰራው አሁን የተከሰተው ምንድን ነው? ይሄ ክልል በኢትዮጵያ ህገ መንግስት መሰረት የራሱን ህግ ለማስከበር የራሱን ህገ መንግስት ለማስጠበቅ አገሪቱም በቆየው ፌዴራላዊ ስርዓት ማስቀጠል አለባት ብሎ ስለቆመ ከሌሎች ክልሎች በሚለየው መልክ ደግሞ ጠንካራ አመራርና መንግስት ስላለው ምርጫም ስላካሄደ አቅም ስላለው በኢትዮጵያ ታሪክ ውስጥ በታሪክም እንኳን በእድማችን በታሪክም ሰምተ ነው የማናቅ የኢትዮጵያ መከላከያ ሰራዊት የሚባለው ሀይል እንዳለ፣ የአማራ ክልል ሚሊሻ ፋኖ የሚባሉ የተለያዩ ስብስቦች እንዳሉ ከእያንዳንዱ ክልል ደግሞ የተውጣጣ ልዩ ሀይል የሚባለው። ሶማሌ የምትባል ሀገር የፈረረሶች ሀገር ሳትቀር አምስት ሺ ስድስት ሺ ሰራዊት ሰጥታ፣ ከዛ ይባስ ብሎ ደግሞ ጎረቤታችን ያለው አምባገነን መንግስት ኢሳያስ ዘጠና ከመቶ የሚሆነውን የሱ ሰራዊት በኢትዮጵያ ውስጥ ገብቶ ትግራይን እየጨፈጨፉ ናቸው። እልቂቱ ነገ ጠዋት ይፋ ይሆናል። የተባበሩት መንግስታት እንግባ ብለው እየጠየቁ ለዚህ ነው ቅድም ያልኩ። አሁንም ቢሆን እያንዳንዷ ቀን በሄደች ቁጥር እነዚህ ህዝቦች ለምንድን ነው ኢትዮጵያ እንደዚህ የምታደርገናለች ያለ እያለ ነው። የትግራይ ህዝብ ምን አደረግም? የደርግ ስርዓትን ለማስወገድ ከስልሳ ሺህ በላይ ህይወት ከፈልም፣ ከመቶ ሀምሳ ሺህ ጉዳተኞችን አተረፍም። የኤርትራ ጦርነትን ለማመከት የአምባሳደር ሻ ከፍለን መከትን። አሁን የሁሉ ጣጣ በእኛ ላይ የሚወደው ያለ ለምንድን ነው ብሎ ጥያቄ እያነሳ ነው። ያቺ ያለችው ድል ምንድን ነች? ነገ ሳይሆን ዛሬ አዲስ አበባ ያለው መንግስት ጦርነት መፍትሄ አይሆንም ብሎ ጦርነቱን አቁሞ ኢትዮጵያ ውስጥ ያሉት ሁሉም የፖለቲካ ድርጅቶች፣ የህብረተሰቡ ተወካዮች፣ መንግስት ያልሆኑ ድርጅቶች ባለድርሻ አካላትን በሙሉ አሳትፎ በሀገር ደረጃ ላይ ተነጋግሮ ምን እናድርግ ካሁን በኋላ የሚለው ነው። ይህንን ከዛሬ ሁለት ዓመት ጀምሮ የተነሳ ጥያቄ። ይህንን ጦርነት በቀጠለ ቁጥር ግን በተለይ ሌላ ሀገርን ጦር አዘምተ አለ የተባለ ወንጀል ሁሉ እየተፈጸመ እንደ ኢትዮጵያዊ ነው የምናይ ከተባለ ስጋቴ በጣም ከፍተኛ ነው። ስለዚህ መልካም እድሎች የሚባሉት ምንድን ናቸው? እንግዲህ አሁን ያለው እድል ያልኩ ምንድን ነው? አሁን ያለው መንግስት ይህንን ጦርነት በየ በትግራይና በሌሎች አካባቢ ያለችውን የመጨፍጨፍን አቁሞ የሀገር መከላከያ ሰራዊት የሀገር እንዳንድንበር ሊጠብቅ ነው እንጂ በራሱ ህዝብ ላይ ወንጀል ሊፈጽም ስላልሆነ፣ ከሁሉም በፊት ደግሞ አሁን ዛሬ የኢትዮጵያ ቴሌቪዥን ሳይ እስከ ትናንትና ድረስ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ውስጥ የገባ አንድን የኤርትራ ሰራዊት የለም ሲሉ በእሳቸው የተሾመው የመቀሌ ማዘጋጃ ቤት ሹም ገብተዋል፣ እንዴት እንውጡ፣ እንነጋገር። አሁን ምን ዋጋ አለው እንደምን መጡ፣ ለምን ገቡ ይባል ብሎ በአደባባይ በቴሌቪዥን የተናገረው እንደዚህ ብሎ ሀገር ማስቀጠል አይቻለም። የተባበሩት መንግስታት ድርጅት እስከ ቅርብ ጊዜ ድረስ የሶስተኛ ወገን ማስረጃ ስላላገኘም በኤርትራ ላይ እርምጃ አንወስድም ብለዋል። የአሜሪካ መንግስት በአደባባይ ማስረጃ አለን ገብተዋል ብሎ በራሳቸው ሳተላይቶች ሌሎች ሀገሮችን እየነገሩን ናቸው። ሌላ እርምጃ የማይወስዱበት የራሳቸው ምክንያት አለባቸው። እሱ ብቻ አይደለም፣ ኢሚሬትስ በሰጣቸው ድሮን የትግራይ ህፃውንት እያለቁ ናቸው እና ያቺ አለች እድል ምል ምንድን ነው? አንድ ሁለት ቀን ሶስት ቀን ሳይቆጠር የአብይ አህመድ ዛሬውኑ ጦርነቱን ካቆመ ምናልባት ይቻገር እንደ አገር ለመቀጠል ድል ይኖራል ብዬን እንደጠቀሱት በርካታ ነገሮችን አንስተዋል። አንደኛ የኤርትራ መንግስት ዘጠና ከመቶ ያክል ሰራዊቱን ወደ ትግራይ ያዝምተዋል። እንደዚሁም የሶማሌም በኩል እንደዚሁ ወታደሮች እዛ ገብተዋል፣ ሌሎች ሀገራትም እንደዚሁ ድጋፎች አካሂደዋል የሚል ነገሮች አሉ። በእርግጥ ሶ ኢትዮጵያ በከፍተኛ ደረጃ ወክሉ አምባሳደር ኖት፣ በየትኛውም ቦታ ላይ ነገር ይሄ ሆኗል ሲባል ተጨባጭ ማስረጃ ማቅረብ ግድ ይላል። በርግጥ ከአንቄዎች ወይም ከአክቲቪስቶች እንደዚህ አይነት ነገሮች ቢሰሙ አበዞ ማያስደንቁም እርስ ይሄንን ሲሉ ለአንድ ከፍተኛ ኢትዮጵያ ቀድሞ ባለስልጣን በጆ ላይ ያለ ወይ ማስረጃዎች ምንድን ናቸው አሁን ከጠቀሷቸው የቴሌቪዥን ላይ የተናገሩ ሰዎች በስተቀር በዚህ ጠቅላይ ሚኒስትሩ በጭራሽ የለም ብለዋል የኤርትራ ፕሬዚዳንት በኤርትራ በኩል በጭራሽ አልገባንም የሚሉ ጉዳዮች አሉ እዚህ ላይ ይሄ ነው ተብሎ በእርግጥ ካለ ያንን እናንተ የተባበሩት መንግስታትን የሆና ተጨባጭ ይሁን ማስረጃው ብላችሁ ማቅረብ እስካሁን ያልቻላችሁት ለምንድን ነው የሚፈለጉት መረጃዎች በተጨባጭ ለማስወጣት የትግራይ ምን አይነት ሁኔታ እንዳለ ዞር ብሎ ማየት ይጠይቃል። ትግራይ ውስጥ በአሁኑ ሰዓት የመብራት አገልግሎት ከመቀሌ ውጭ ካልሆነ በስተቀር ክልሉ በጠቅላላ ጨለማ ውስጥ ነው ያለው። ቴሌፎን የለም። መንገዶች በሙሉ ተዘግተዋል። እንዲያውም ከተዘጉ ሁለት አመት ሆኗቸዋል። በሆነ መኪና ከአማራ ክልል አዋሳኞች ወደ ትግራይ መግባት ተከልክሏል። ሰዎች ከአንድ ከተማ ወደ አንድ ከተማ መሄዳቸው የትግራይ መንግስት ከተማውን ለከወጦ የክልሉን መብት ለማስጠበቅ ጦርነት ላይ ነው ያለው። ምንድን ነው እኛ የምናውቀው? ህዝቡ ይህንን እያለን ነው። ኤርትራኖች እንዳሉ የእኛ አይደለም ማስረጃው። የአሜሪካ መንግስት በአደባባይ በውጭ ጉዳይ ሚኒስትሩ፣ ከዛም ቀጥሎ በውጭ ጉዳይ ሚኒስትር ቃል አቀባይ በኩል ኤርትራ አልገባም፣ የምናውቀው ነገር የለም እያለን ቆይተው ከአንድ ሁለት ሳምንት በፊት ይህንን የሚያረጋግጥ መረጃ አለ። ከሳተላይት እና ከሌሎች ያገኘ ነው፣ ከሶስተኛ ወገን ያገኘ ነው። እሱ ብቻ ሳይሆን የኤርትራ መንግስት ከትግራይ እንዲወጣ ጥሪ እናቀርባለን ብሏል። አንድ በተባበሩት መንግስታት ድርጅት ጸጥታ ምክር ቤት ያሉ ሀገሮች ደርሰንበታል። ከተለያዩ ሀገሮች የደረሰን አለ ብለውናል። አሁን ምን ያለው ምንድን ነው? ይሄ ግን አንደኛ የአሜሪካ መንግስት ያረጋገጠው ነው። ሁለተኛ በኢትዮጵያ መንግስት በኩል የተረጋገጠውን ማየት ይቻላል። የዛሬ ሳምንት መቀሌ ላይ በተደረገው ስብሰባ የክልሉ አዲስ የብልጽግና ፓርቲ ሽሞኛ ስለዚህ ጉዳይ እያወያዩ ጎናቸው ያሉት ባለሶስት ኮከብ ጀነራል በላይ የኤርትራ መንግስት እኛ አልጋበዝ ነው ወይም አልጠራ ነው ደንበር ላይ ነበረ፣ በራሱ ፍላጎት ገብቷል ብለው ያነግሩ። እንግዲህ የጦር መሪ ናቸው። ቀጠለና የመቀሌው ማዘጋጃዎችም ዛሬ የዓለም መገናኛ ብዙሀንን የሚልኮት እያደረጉት ናቸው። ማየት ትችላላችሁ። አዎ ገብተዋል። ነገር ግን አሁን ለምን ገቡ፣ ለምን ወግን ከምንል ማለት የኢትዮጵያ መንግስት ይህንን ወደፊት እስኪገልጸው ድረስ እንዴት እንደሚወጡ ብንነጋገር፣ እንዲወጡን እየጠየቅ ነው ብለዋል። ይሄ እስከ መጨረሻው ማረጋገጥ የሚቻለው የዓለም አቀፍ ሚዲያ ትግራይ ከገባ ነው። አሁን ግን የትግራይ በጠቅላላ ተዘግቷል። ውጭ ያለው ሀይልና ኢንተርናሽናል ሚዲያ ሶስተኛ ነገር እስክቀርብለት ድረስ አልገባም እያለ ሊከራከር ይችላል። የሚያነጋግረን ያለ ግን የትግራይ ህዝብ የሚያውቀውን ያህል የአዲስ አበባ መንግስት ተሳስተናል ብሎ ይህንን ጦርነት እኮ አላቆመው ቅድም ያልኩ ነው ኢትዮጵያ እንዴት ትቀጥላለች እያልከኝ ነው እንጂ ቢያውቅ እዛ ዓለም አቀፍ ህብረተሰብ እኮ ከመናገር አልፎ ብዙም ፋይዳ ያለው ነገር አይሆም። ይኸው አሜሪካኖች ያወቁ ቅድም ደጋግመው እንዳነሱት ጦርነቱ ቢቆም መልካም እድሎች ይኖራሉ ብለዋል። የጠቅላይ ሚኒስትሩ ጦርነቱ አብቅተዋል። ከዚህ በኋላ የሚታኮሱ ወገኖች የሉም። መቀሌት ይዘዋል። በጠቅላላ በትግራይ ክልል እንደዚሁ ጊዜያዊ አስተዳደር ስር እና እንደዚሁም በመከላከያ ስር ነው ያለው። አሁንም ህወሓት ጦርነት ላይ ነው ያለው እያሉ ነው ወይስ? የኢትዮጵያ መንግስት ከማጋ ነው አሁን ውጊያ እያደረገ ያለው? ጦርነቱ መቆም አለበት ሲሉ የትኛው ጦርነት ነው የአዲስ አበባ መንግስት ጦርነቱ ቆሟል ያለው መቀሌ ገባ ቀን አለም አቀፍ በተሸጥ ጦርነቱን አቁም እያለው ስለነበረ የተባበሩት መንግስታት ድርጅት የአፍሪካ ህብረትን አደራዳሪነት ተቀበሉ፣ ካልሆነ ሌላ እርምጃ እንወስዳለን ብሎ ውይይት ላይ በነበረበት ሰአት መቀሌ በመግባቱ ብቻ እንደሰማኸው አንድን ጥይት አይታኮስ ነው። የመንግስት አመራሮቹ ከመቀሌ ወጡት። ምክንያቱም መቀሌ ሳበርብ ላይ ሆኖ መቀሌም ያለ ምህረት ኖ መርሲ ነው የተባለው። በእንግሊዝኛ ምህረት የለንም እናጠፋታለን ሲል ህዝቡም፣ የምትጓጉ ከሆነ ሌላ ቦታ ሁላችሁ ተዋጉ ተብሎ ተመካክሮ ወጣ። ጦርነቱ እንዳልቆም የሚያሳይ ምንድን ነው? ከዛ በኋላ የተደረጉ ግጥሚያዎች ናቸው። የሚገርምህ ከጦርነቱ ወዲህ ነው ወደ ሶስት ተዋጊያሮች ማለ የተጣለው ትግራይ። ይህንን አለም አቀፍ ሚዲያዎች እየዘገቡት ናቸው። ጦርነቱ እየቀጠለ ነው። ጦርነቱ በ በመንግስትና በትገሌት አይደለም። ህጋዊ የሆነ መንግስት አለ ትግራይ። የተመረጠ ህጋዊ የሆነ መንግስት የመረጠ ደግሞ ህዝብ አለ። እያንዳንዱ ሰው ተነስቷል። ይህንን መንግስት የኛ አይደለም አይሮፕላን ድብደባዎች እስካልቆሙ ድረስ ይህንን የፓብሊክ ሪሌሽን ጉዳይ ነው ጦርነቱ ቆሟላ የተባለው እንጂ ጦርነቱ እንዳልቆመ ሁሉንም ያውቁታል። አሁን ወደ ስማ ሀምሳ ስምንት ሺህ ህዝብ ደርሷል። ካርቱም የገባው ስደተኛ በጣም የሚያሳዝን ነው። የአንድ ሰው ህይወትም ሊያሳስባቸው ይገባል። ስለዚህ ጦርነቱ ይቀጥላል የትግራይ መንግስት ወደ ነበረበት ስራ እስኪመለስ ሁለት ጉዳዮች አንስተዋል። አንዱ ጦርነቱ በእርግጥ በህወሓትና በፌዴራል መንግስቱ በኩል የሚደረግ ባይሆንም ይሄ የእኛ መንግስት አይደለም በሚል ከህዝብ ጋር ነው ብለዋል። የህዝብና የፌዴራል መንግስት መካከል ልዩነቶች እንዳሉ ለማሳየት ሞክረዋል። በእርስዎ በኩል ግን በቴሌቪዥን የሚታዩ ነገሮችን በዋቢነት ጠቅሰዋል። ቴሌቪዥን የሚታዩ ሌሎች ገጽታዎች ደግሞ ህዝብ ሳሪያዎቹን ሲሰጠ፣ ሌሎችም ደግሞ በአዲስ አስተዳደር ውስጥ ተሳትፎ እያደረጉ ከዘጠና ፐርሰንት በላይ ሰላማ ሰላማዊ ሰው ወደ ቀድሞ የመንግስት ስራዎቹ እየተመለሱ ያሉበት ሁኔታ ላይ ነው ያለው። ይሄስ ሌላ ዋቢ ሆኖ አይጠቀስም? በትግራይ ውስጥ በራጋት እየመጣ ሰላም እየተከሰተ ነው ብሎ ማለት አይቻልም። በየቀኑ የሚካሄዱ አውሮፕላን ወታደራዊ በረራዎች በዛ በኩል እንደማይታዩ ነው የሚገለጠው እና ይህንን እርስዎ ቅድም የፐብሊክ ሪሌሽን ስራ ነው እንዳሉት፣ እኛው በእርሶ አገላለጥ የፐብሊክ ሪሌሽን ስራ ነው ብሎ ማለት ይቻላል። የፐብሊክ ሪሌሽን ስራ መልካም ምንድን ነው? ትንሽ ታጋሚንና ፈረንጆች ስፔን ይሉታል። የጤፍን ያህል እውቀት እንኳን ሀቅ እንኳን ተራ ውሸት ነው። ይሄ የአዲስ አበባ መንግስት ፈጥሮ ነው የማወራው እንደዚያ ያወጣ እና ቅድም እኮ አልኩህ አራት ከፍተኛ የመንግስት ባለስልጣናት የተለያዩ ነገር ይመቅራሉ። ጠቅላይ ሚኒስትሩ ትግራይ ውስጥ አንድ ሰው አልመጠም ብለው የራሳቸው መከላከያ፣ የኤታማዦር ሹሙ ግን በጣም አነስተኛ ነው እንጂ ሰዎች ተጓዝተዋል። ቁጥሩን ተው። በአይሮፕላን እየዘበጀ ሁለተኛ፣ ቅድም ያልኩ ነው ኤርትራ መሬታችን ውስጥ አልገባም ብለውም ለፓርላማ ተናግረዋል። ለተደረገልን ድጋፍ ግን እናመሰግናለን። ምን አይነት ድጋፍ እንደሆነ አላብራሩም። ግን ኢትዮጵያ ውስጥ አንድ የእሳቸው ቃል አቀባይ፣ እኔ የምሰራበት የነበረ መስሪያ ቤት ምክትል ሚኒስትር የሚሆነው ሰውዬ፣ ደግሞ አብረን ብዙ አመሰርተናል፣ እንዴት ኢትዮጵያ እንድትንኳት ነው ኤርትራ የሚገባ ብሎ የኢሳያስ ብሏል ቀጠለና ጀኔራል በላይ ጀኔራል በላይ እኮ ግንባር ላይ ያሉ ወታደር ናቸው። ህዝቡ ሲያፋጥጣቸው መቀሌ፣ እንዴት እንደዚህ ታስደፍሯላችሁ? ሲላቸው ባለ ጥያቄው እርሶ ያንኑ በቴሌቪዥን የሚቀርቡትን ነገሮች እንደ ዋቢ አቅርበው አንድ ማስረጃ ነው ሲሉ በነዛ በመንግስት በኩል የሚቀርበውንስ የህዝብ ድጋፍ ህዝብ ከዘጠና መቶ በላይ ወደ መንግስት ስራ መመለሱ የመሳሰሉት ነገሮች የመረጋጋትና ስራ መመለሱ የብልጽግና ፓርቲን መቀበል አያስብልም በደርግ ጊዜ የሰዎች ይሰሩ ነበረ ኑሮ አላቸው ቤተሰብ አላቸው እኛም ስራችሁን ስታችሁ ጥፉ አንላቸው ምንስ ይበላሉ ፓርቲው መቀበል ሳይሆን ሰላም መስና መረጋጋት መስፈኑን አያሳይም ወይ ነው አያሳይም የአንድ ትግራይ ውስጥ ያለው የትምህርት ሚኒስቴር ሰራተኞች አንድ መቶ ፐርሰንቱን ስራ ላይ ሊገኙ ይችላሉ የት ይሄዳሉ? ምን ያደርጋሉ ማለት ያ ሰላም ከሌለ ወደ ስራ ሄደው መስራት አይችሉም። እና ቢያንስ ያ እውነታ አለ ወይ ብለው አይሉ አይነት መቀሌ እኮ ነው የምናወራው ያለው። መቀሌ እኮ በብዙቅና ፋት ቁጥጥር ነው ያለው፣ ሌላውም የለም። ሌላው ከተማ ውስጥ አስተዳደር የለም፣ አገልግሎት የለም፣ ውሃ የለም፣ መብራት የለም፣ ተዘግቷል። ግን የማያከራክረን የሚመስለኝ በእኔ በኩል ትግራይ ውስጥ ያለው ሁኔታ እንደዚህ ነው። ህዝቡ ከደርግ በባሰ ጊዜ የአዲስ አበባ መንግስት እየጨፈጨፈው ነው በአይሮፕላን በመሬት ችግር ነው ያለው ብያለ። የአዲስ አበባ ሚዲያዎች ደግሞ እንደዚህ አይደለም ብሏል። ለምንድን ነው ታዲያ ሚዲያ እንዳይገባ የከነከሉት? እኔ እንግዲህ እኔ እኔም እምለውንም የአብይ አህመድ ቴሌቪዥን ጣቢያዎች የሚሉትንም በትክክል ሊዘግብ የሚችለው በተለይ ደግሞ የዘር ማጥፋት ዘመቻ እየተደረገ ነው ብለን እየጮህን የዓለም አቀፍ ሚዲያዎች እንዳይገቡ ተከልክሏል። የዓለም አቀፍ ሚዲያዎች ብቻ አይደሉም። የኢትዮጵያ መከላከያም ከአዲስ አበባ የሚሰጣቸው ካልሆነ በስተቀር ትግራይ ውስጥ አንድን ፎቶግራፍ፣ አንድን ቪዲዮ አንስተው ሊዘግቡ አይችሉም። ዓለም አቀፍ ሚዲያ ይግባ። የትግራይ መንግስት እኮ ተከልክሏል እኮ ሬዲዮ ጣቢያው ተዘግቷል። ቴሌቪዥኑ ተዘግቷል። አመራሩ ጦርነት ላይ ነው ያለው እኩሉን እድል ሲኖር ነው በትክክል መታወቅ የሚችለው እንጂ የአዲስ አበባውን ፕሮፓጋንዳ ያው እንደተለመደው የዓለም አቀፉን ህብረተሰብ እስከ ተወሰነ ድረስ ማዘናጋት ትችላለ። ሀቁ ግን አሁን ይወጣል። ማይካድራ ላይ የተደረገው ጭፍጨፋ በጣም አሳዛኝ ነው። ለዚህ መፍትሄው ዓለም አቀፍ ህብረተሰብ ገብቶ የተባበሩት መንግስታት ሁማን ራይትስ ኮሚሽን ኢንኩሪ አቋቁሞ ወንጀለኞችን እንዲጠየቁ ማድረግ ነው። ይሄ ካልተደረገ የነገር በታሪካችን ውስጥ ትልቅ ጠባሳት ይሄዳል። ምክንያቱም እኛ የምናውቀውን እናውቃለን። ቅድም እንዳልከው የአዲስ አበባ መንግስት በራሱ ኮሚሽን የትፒኤልኤፍ የሆነ ጋንግ ነው ይላል። ሱዳን የወጡት አርሶ አደሮች፣ ገበሬዎች፣ እናቶች ግን እውነታውን እያወጡት ናቸው። ስለዚህ አየር ላይ የተካሰሱ መሄድ ሳይሆን የዓለም አቀፍ ህብረተሰብ የተባበሩት መንግስታት ድርጅት እንዲያጠራ ይፈቀድለት እና አይሁል ቢ የመጀመሪያ ሰው እሆናለሁ እኔ በፍት እንደዚህ አይነት ቡድ ተፈጽሞ ከሆነ ትግራይ መንግስትን ለማውገዝ ና ትክክለኛ ቅጣት እንዳል አምባሳደር ፍስሀ አስቂዶም ለቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። ተቀርሰ እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።